አንዳንድ ዘገቦች እንደሚጠቁሙት ሳውዲ አረቢያ ውስጥ ያለ ህጋዊ መኖሪያ ፈቃድ የሚኖረው ኢትዮጵያዊ እስከ 400 ሺህ ይደርሳል። የሳውዲ አረቢያ መንግስት ኢትዮጵያውያኑን ጨምሮም ህገወጥ የሚላቸው የውጭ ዜጎች ከሀገሩ እንዲወጡ በሰጠው የሶስት ወር ጊዜ ገደብ ሀገሩ የገባው ኢትዮጵያዊ ቁጥር ግን መቶ ሺህ እንኳን አይሞላም። የመመለሻው ጊዜ በአንድ ወር ሲራዘም ደግሞ ጅዳ የሚኖረው ጋዜጠኛ ነብዩ ሲራክ እንደሚለው የሚመለስ ሰው ጠፋ። ከብዙዎቹ ምክንያቶች አንዱ መመለስ የፈለገው ኢትዮጵያዊ መንገላታቱ ነው። ሁለተኛው የአውሮፕላን ትኬት ዋጋ መነር እጅግ በጣም የተቀዛቀዘ ሁኔታ ነው ያለ ለዚህም ዋናው ምክንያት ምንድን ነው? በመጨረሻ ሰዓት የነበረው እንግልት፣ የትኬት አለመኖር፣ የትኬት አሁን ደግሞ ዋጋው ወደ ዘጠኝ መቶ ነው የነበረው ትኬት አሁን አንድ ሺ ሁለት መቶ አምስት አካባቢ ሆኗልኝ ይሄ የደርሶ መልስ ዋጋ ነበር። በሪያድ የኢትዮጵያ ማህበረሰብ ሊቀመንበር አቶ ሻውል ጌታሁን እንግልት መባሉን አይቀበሉትም። የትኬቱን ዋጋ መናር ግን አላስተባበሉም። በዘጠኝ መቶ ሳውዲ ሪያል እንዲቆርጡ ተደረገ። ብዙ ቁጥር ተቆርጦ ሰዎች እንደቆረጡ በአግባቡ መሄድ አልተቻለም የነበረው። ስለዚህ አሁን እዛው እስፔሻል እንትን በሌለው በአየር መንገድ ትኬቶች ውስጥ ቆርጠው እንዲሄዱ ነው የሆነው ማለት ነው። አሁን በዛ ላይ የተወሰነ እንግዲህ የትኬት የዋጋ ለውጥ ያለ ይመስለኛል። በዘጠኝ የቆረጡ ያለ አይመስለኛል። ኢትዮጵያውያኑ ወደ ሀገራቸው ከመመለስ ይልቅ የመጣውን ለመጋፈጥ እንዲወስኑ ያስገደዳቸው የመጓጓዣ ችግር ብቻ አይደለም። ከተመለሱት የሚያገኙት መረጃ ከሁለቱ መጥፎ የተሻለ የሚሉትን መጥፎ ሳያስመርጣቸው አልቀረም። እንደገና ነቢዩ ሲራክ የነበረው እንግልት ሰውን በጣም ተስፋ እንዲቆርጥ አድርጎታል። ከዛ ውጭ ደግሞ በጣም የሚያስገርመ ነገር እኔ በዚህ ወደ አብሃ እና ጃዛን የሚባሉ ድንበር ከተማዎች አካባቢ ነበርኩኝ። እዛ ያገኘኋቸው ሰዎች ዛሬ ሁለት ወር የሄዱ ሰዎች ራሳቸው ተመልሰው እየመጡ ሁሉ አጋጥሞኛል። በዚህ በአዋጁ ውስጥ ሄደው የመጡ ሰዎች ሁሉ አጋጥሞኛል። እና የሄድነው ሰዎች አልተመቸንም የሚል እንግልት ላይ ነን የሚል አንዳንድ መረጃዎች እየላኩ ስለሆነ ይህም አንዱ ምክንያት ይመስለኛል። በዚህ መሀል ሪያድ የሚኖሩ ኢትዮጵያውያን መጠቃት፣ አንዳንዶቹ መደፈር፣ ሌሎቹ ሀብት ንብረታቸው መዘረፋቸውን ተናግረዋል። የሪያዱ የኢትዮጵያውያን ማህበረሰብ መሪ አቶ ሻውል ጌታሁን አቤቱታው ደርሷቸዋል። የመንግስት ኃይል አካባቢውን ቤቶችን ፈትሿል ነው የሚባለው። ሞባይሎችን ወስደውብናል የሚሉ አሉ። የገቡበት ምክንያት ግን ወይም እነዛ ሰዎች የተለየ ወንጀል አይተውባቸው ይሁን አይታወቅም። ወይም ደግሞ የዚህኛው ፓርት እንደሆነ እስካሁን የተገለጸ ነገር የለም። እኛ ጋር ግን ግለሰቦች ተበድለናል ብለው የመጡ ሰዎች ነበሩ። ጋዜጠኛ ነብዩ ሲራክም መረጃ አለው። ፍተሻ ብለው ገብተው ከገቡ በኋላ ንብረት ሁሉ እንዳወደሙባቸው እንደወሰዱባቸው፣ እንዲያውም ወደ አምስት የሚሆኑ ሴቶች ሁሉ እንደተጠቁ በኢትዮጵያ ለሪያድ ኤምባሲ ሁሉ ሪፖርት እንደተደረገ ነው የነገሩኝ። በሪያድ የኢትዮጵያ ኤምባሲ፣ በጅዳም የኢትዮጵያ ቆንስላ፣ አዲስ አበባ የውጭ ጉዳይ ሚኒስቴር መስሪያ ቤት ባለስልጣናትን ለማነጋገር ዛሬ ቀኑም ሞሉም ደውለን ነበረ። ከአንድ ሰው በስተቀር ስልኩን እንኳን የመለሰ አልነበረም። ያነሱት ባለስልጣን ስብሰባ ላይ ነኝ አሉ እና በቃ